ስለ ጽድቅ የእግዚአብሔር ጥሪ። ትንቢተ ኢሳይያስ ምዕራፍ ሐምሳ አንድ ከቁጥር አንድ ጀምሮ እንዲህ ይላል። ማስታወሻ የምትይዙ ዛሬ ብዙ ጥቅስ ስለምናገር አለወትሮ ሆይ ማስታወሻ ብትይዙ ደስ ይለኛል። ትንቢተ ኢሳይያስ ምዕራፍ ሐምሳ አንድ ቁጥር አንድ እናንተ ጽድቅን የምትከተሉ፣ እግዚአብሔርን የምትሹ ስሙኝ። ከእርሱ የተቆራጥ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። እግዚአብሔርም ጽዮንን ያጽናናል፣ በእርሷም ባድማ የሆነውን ሁሉ ያጽናናል። ምድረ በዳውንም እንደ ኤደን፣ በረሃውንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ፣ ምስጋናና የዝማሬ ድምፅ ይገኝበታል። ወገኔ ሆይ አድምጠኝ፣ ሕዝቤ ሆይ ስማኝ፣ ሕግ ከኔ ይወጣልና ፍርዴም ለአሕዛብ ብርሃን ይሆናልና። ጽድቄ ፈጥኖ ቀርቧል፣ ማዳኔም ወጥቷል፣ ክንዴም በአሕዛብ ይፈርዳል። ደሴቶች እኔን በመተማመን ይጠባበቃሉ፣ በክንዴም ይታመናሉ። ቁጥር ስድስት ዐይናችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ የሚኖሩባትም እንዲሁ ይሞታሉ። ማዳኔ ግን ለዘላለም ይሆናል፣ ጽድቄም አይፈርስም። ጽድቅን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ፣ የሰውን ተግዳድሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም፣ ማዳኔም ለትውልድ ሁሉ ይሆናል ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 1 እስከ 8 ነበረ ያነበብኩላችሁ በዛሬ ዕለት የምንማረው በዚህ ጥቅስ ላይ ነው እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ የተገኛችሁበትን ተመልከቱ ነው የሚለን እግዚአብሔር። ነቢዩ ኢሳይያስ ይሄንን ልብ የሚነካ ቃል እስራኤላውያን ከእግዚአብሔር ጽድቅ እስራኤላውያን ከእግዚአብሔር መንገድ ልባቸውን በመለሱበት ጊዜ ነበረ የተናገረው። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ ከእርሱ የተቆረጣችሁበትን ድንጋይ ከሱም የተቆፈራችሁበትን ጉድጓድ ተመልከቱ፣ ነበረ ያለው እግዚአብሔር አምላካችን ለጽድቅ ነው የጠራ። ለዚህ ነው በጾም በጸሎት ሁል ጊዜ ወደ እግዚአብሔር የምንቀርበው። ጽድቅ ማለት ምን ማለት ነው? ጽድቅ የሚለው ቃል በግዕዙም ሆነ በእብራይስጡ ስንመለከተው ቀጥተኛነት፣ ሚዛናዊነት ፍት ርት ማለት ነው። ፍርድ ማለት ነው። ጽድቅ ማለት የእግዚአብሔር የእውነተኛነቱ ባህሪ ማለት ነው። የእግዚአብሔር ባህሪ ነው ጽድቅ። በሌላ በኩል ደግሞ እግዚአብሔር አምላክ ለልጆቹ ያካፈለን ከባህሪው የሰጠን በእኛ ዘንድ የሚገኝ የእግዚአብሔር ጸጋ ማለት ነው። ጽድቅ ማለት ያ ማለት ነው። ስለዚህ ሁልጊዜ እግዚአብሔር አምላክ ወደ ተፈጠርንበት ታላቅ ዓላማ ሲጠራን ከሚጠራን ዋናው ነገር ለን ነገር አንዱ ጽድቅን አድርጉ ነው የሚለን። ሰዎች በኃጢአት ሲወድቁ፣ ቤተሰብ በኃጢአት ወድቆ ሲገኝ፣ ቤተ ክርስቲያን በኃጢአት ወድቃ ስትገኝ፣ አገር በኃጢአት ወድቆ ሲገኝ፣ ሁልጊዜ እግዚአብሔር አምላክ የሚጠራን ወደ ጽድቅ መንገድ እንድንመለስ ነው ይህ አዲስ አልነበረም። በኢሳይያስም ብቻ ያቆምም አልነበርም። ከክርስቶስ ልደት በፊት በስድስተኛው እና በሰባተኛው መቶ ክፍለ ዘመን ላይ እስራኤላውያን በታሪካቸው አይተውት ወደማያውቁት ሁኔታ ውስጥ ገብተው ነበር። እግዚአብሔር የጠራት ሀገር እስራኤል መና ከሰማይ አውርዶ ውሃ ከጭንጫ አፍልቆ የመገበው ሕዝብ ለሁለት ተከፍለው ነበር። ገሚሱ አስሩ ነገድ በሰሜን የእስራኤል መንግስት፣ ብሎ አቋቁሞ ነበር። ሁለቱ ነገር ደግሞ በደቡብ የይሁዳ ነገድ ብለው አቋቁመው ነበር። ያ ብቻ አይደለም። እግዚአብሔርን ካመለኩ አንድ እንደሚሆኑ መሪዎቻቸው ስላወቁ የከፋፈሏቸው ስላወቁ እግዚአብሔርን ትተው ጣዖትን እንዲያመልኩ ለአምልኮ ብለው ኢየሩሳሌም ሲመጡ እንዳይገናኙ ህዝቡን ለአንዴና ለመጨረሻ ጊዜ ለመለያየት ሌላ ጣዖታትን አምልከው ሌላ ጣዖታትን አቁመው ህዝቡ ያንን እንዲያመልክ ኢየሩሳሌም ለምን ትደክማለህ? ኢየሩሳሌም ለምን ትሄዳለህ? ሌላ አምላክ አምልክ ብለው ሌላ ጣዖታትን አቁመውለት ነበር። ይህን ጊዜ ነው በዚህ ብቻ አላበቃ። እንደገና በከተሞቻቸው እንደገና በመንደሮቻቸው ግፍ በደል ነበረ። ያኔ እግዚአብሔር አንድ ሰው ጠራ። ከቤተ መንግስት አልነበረም የጠራው ያንድ ሰው ከሹማምንቶቹ መንደር አይደለም። ያንን ሰው የጠራው የጠራው ከምሁራኑ አደባባይ አልነበረም ያንን ሰው የጠራው። የጠራው ሾላ ሲለቅም የነበረው እረኛ ነበር የጠራው አሞጽን። አሞጽ ምን እንዳለ ላምብላችሁ ምራፍ አምስት ትንቢት አሞጽ ላይ ፍርዴን ወደ እሬት የምትለውጡ ጽድቅንም በምድር ላይ የምትጥሉ እናንተ ሆይ ሰባቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረው የሞትን ጥላ ወደ ንጋት የሚለውጠውን ቀኑንም በሌሊት የሚያጨልመውን የባህሩንም ውሆች ጠርቶ በምድር ፊት ላይ የሚያፈሳቸውን አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። ስሙም እግዚአብሔር ነው። በበሩ አደባባይ የሚገሥጸውን ጠሉ። ለምንድን ነው እግዚአብሔር የተናገራቸው? ምክንያቱን ይናገራል። በበሩ አደባባይ የሚገስጸውን ሕዝባቸውን የሚገስጸውን ጠሉ፣ እውነትንም የሚናገረውን ተጸየፉ። ድሃውን ደብድባችኋልና፣ የስንዴውን ቀረጥ ከርሱ ወስዳችኋልና ከተጠረበ ድንጋይ ቤቶችን ሰርታችኋልና፣ ነገር ግን አትቀመጡባቸውም። ያማሩ የወይን ቦታዎችን ተክላችኋል፣ ነገር ግን ከወይን ጠጃቸው አትጠጡ። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም አደባባይ የችጋረኛውን ፍርድ የምታጣምሙ እናንተ ሆይ፣ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁና። ስለዚህ ክፉ ዘመን ነውና፣ በዚያ ዘመን አስተዋይ የሚሆን ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉውን አትፈልጉ። እንዲህም እናንተ እንደተናገራችሁ የሰራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል አላቸው። አሞጽ ያላቸው ነገር ይሄ ነበር። እግዚአብሔር ወደ ጽድቅ ነው የሚጠራችሁ። ጽድቅን ረግጣችሁ ግፍን እያደረጋችሁ እግዚአብሔር አምላክ ያይናል፣ እግዚአብሔር አምላክ ይመለከተናል ሳትሉ ከጽድቅ የራቃችሁ ሰዎች እግዚአብሔር አምላክ የሚላችሁን ቃል ምን በሉ ነው የሚላቸው? ስሙ ማን ነው ይህ እግዚአብሔር፣ ጨለማን ወደ ብርሃን የሚቀይር የተደበቀውን የሚያወጣ ክብትን የፈጠረ በየስማቸው የጠራቸው እግዚአብሔር ይህንን ይናገራል ነበረ ያላቸው ከዛ በኋላ ምንድን ነው የሚለው አንድ ቃል ነው የሚነግራቸው እንግዲህ ያውስ ፍርድ ወይም ጽድቅ እንደ ውሃ ፍርድ እንደ ውሃ ጽድቅም እንደማይደርግ ፈሳሽ ይፍሰስ ይላቸዋል ፍትህ እንደ ውሃ ጽድቅም እንደማይደርቅ ምንጭ ይፍሰስ ይላቸው። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይህ ለአሞጽ ዘመን ብቻ የተነገረ አይደለም፣ ለእኛም የተነገረልን። ቅድም እንዳልኳችሁ ጾም ማለት አንዱ የጽድቅ መሳሪያ ነው። ጽድቅን እንድንሰራ የሚያደርገን ነው የሚያበረታ ለጾም አሁን ራሳችንን እያዘጋጀን ነው። ጾም ማለት ከምግብ መለየት ብቻ መስሎን የሚታየን ካለ ተሳስተን አይደለም። ጾም ራሳችንን ልባችንን፣ ለሚቀጥለው ታላቅ መንፈሳዊ ነገር ማዘጋጃ ነው። አምላኬ ሆይ ላንተ ሕይወቴን አስገዛለሁ የምንልበት መንገድ ነው። ያንን ራሳችንን ስናዘጋጅ ደግሞ እግዚአብሔር የሚለን ምንድን ነው? ወደ ጽድቅ ስራ ምን በሉ ነው የሚለው? ተመለሱ ወደ ጽድቅ ስራ ተመለሱ ነው የሚለው። ለመሆኑ ይሄ የጽድቅ ባለቤት የሚሆኑት የጽድቅን ስራ ለማድረግ የሚችሉት እነማን ናቸው? መጽሐፍ ቅዱስ በግልጽ ይነግረናል። የጽድቅ ባለቤት የሚሆኑት ሁለት ዋና ዋና ነገሮች በሕይወታቸው የሚታይ ናቸው። አንደኛው እግዚአብሔርን የሚሹ የሚፈልጉ ናቸው። ቀደም ባነበብለው የመጀመሪያው ክፍል አይታችሁ እንደሆነ እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ ነው ያለ ትንቢተ ኢሳይያስ 51 ቁጥር አንድ እግዚአብሔርን የሚፈልጉ ሰው የጽድቅ ባለቤት ነው። እግዚአብሔርን የሚሻ ሰው ጽድቅን ያገኛል። ለምንድን ነው እግዚአብሔርን የምንፈልገው? ለምንድን ነው እግዚአብሔርን መፈለግ ያለ? እግዚአብሔር በሁሉ ቦታ ያለ አይደለም፣ በመላው ዓለም የመላ አይደለም። ለምንድን ነው እግዚአብሔርን መፈለግ ያለ? እግዚአብሔርን መፈለግ ማለት መንገዱን መፈለግ ማለት፣ እግዚአብሔርን መፈለግ ማለት ባህሪውን የኛ ማድረግ ማለት ነው። ቅድስናው፣ ፍቅሩን፣ ሰላሙ። ምክንያቱም ይህ የህይወታችን ታላቁ ግብ ነው። የተጠራንለትም ለዚህ ነው እግዚአብሔርን ለመፈለግ ነው መዝሙረ ዳዊት 27 ቁጥር አንድ ላይ ቁጥር 4 ይቅርታ ምን ይላል ዳዊት በሕይወቱ ብዙ ታላቅ ነገርን ያየ ሰው ሲሆን ምን አለ እግዚአብሔርን እ አንድ ነገር ለመንኩት እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም ምንል ዘንድ እመለከት ዘንድ በሕይወቴ የምፈልገው ነገር ይህ ነው፣ የምሻው ነገር ይህነዋል ነው። የተወደዳችሁ ኦርቶዶክሳውያን፣ ዳዊት ሁሉ ነገር የሞላለት ሰው ነበር። ግን መሻቴ ይህ ነው፣ ምኞቴ ይህ ነው። ምንድን ነው አለ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ የሕይወቴ ግብ ይሄ ነው። እግዚአብሔርን ስንፈልገው ደግሞ እግዚአብሔር እርሱን በፍጹም ልባቸው በሚፈልጉት ላይ በረከቱን አይኑን ያደርጋል። አይኑ እነሱ ላይ ነው ያለው። የፍቅር አይኑ፣ የሰላም አይኑ እነሱ ላይ ነው ያለው። መዝሙረ ዳዊት 34 10 ላይ እንደገናም ስንመለከት ዳዊት ምን? መዝሙረ ዳዊት 14 ሁለት ይቅርታ የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ ሁልጊዜ እግዚአብሔር ይመለከታል። ያ ያ ማን ነው እኔን የሚፈልገኝ ይላል። እግዚአብሔር አይኑ ነገር የሚያመላልሰው ላይ ነው አላለም። እግዚአብሔር አይኑ ቤቱን ሰላም የሚነሳው ላይ ነው አላለም። እግዚአብሔር አይኑ ቃላትን የሚያሳምረው ላይ ነው አላለም። እግዚአብሔር አይኑ በሰዎች ዘንድ ከኔ በላይ ክርስቲያን ማን አለ ብሎ ለታይታ የሚንጎማልለው ላይ ነው አላለም። የሚለው ምንድን ነው? የሚያስተውል የሚያስተውል ዘመኑ የሚያስተውል እግሩን የሚያስተውል አንደበቱን የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይዘን እግዚአብሔር ከሰማይ የተመለከተ የሚያሳዝነው እዚሁ ምዕራፍ ላይ ስንመለከት ማንም እንደሌለ አየነው። ሰዎች አልተገኙም ነበር። ሁሉም ጠፉ፣ በአንድ ልብ ረከሱ ነው ማለት። ማንም አልነበረም። ግን እግዚአብሔርን የሚፈልግ ካለ እግዚአብሔር ከሰማይ ያይ እግዚአብሔር ይመለከተዋል። እግዚአብሔር ይጎበኛዋል። ወደ መልካም ነገር ይመራዋል። እግዚአብሔርን ለሚፈልጉ ደግሞ ከመልካም ነገር ደግሞ ምን አይልባቸው አይጎድልባቸው። መዝሙረ ዳዊት 34 ቅድም ያልኳችሁ መዝሙረ ዳዊት 34 ቁጥር 10 ላይ ምን ይላል? ባለጠጎች ደረዩ፣ ተራቡ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎልባቸውም። ልጆቼ ኑ ስሙኝ እግዚአብሔርን መፍራት አስተምራችኋለሁ። ዳዊት ነው የሚለው። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችህንም ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካምንም ማድረግ፣ ሰላምን እሻ፣ ተከተላትም። የእግዚአብሔር አይኖች ወደ ጻድቃን፣ ጆሮቹ ወደ ጩኸታቸው ናቸውና እግዚአብሔርን የሚፈልጉ ከመልካም ነገር አንዳች አይጎድልባቸውም። እግዚአብሔርን የሚፈልጉ ከበጎ ነገር አንዳች አይጎድልባቸውም። ሁሉ አለን የሚሉ ሰዎች አንድ ቀን ይጎድልባቸዋል ነው የሚለን። ሁሉ ነገር ሞልቶናል፣ ሀብት አለን፣ ገንዘብ አለን፣ ስልጣን አለን፣ ጉልበት አለን የሚሉ ውበት አለን የሚሉ አንድ ቀን ይጎድልባቸዋል። እግዚአብሔርን ግን በንጹህ ልባቸው የሚፈልጉ ከመልካም ነገር አንዳች አይጎድልባቸው ነው። ስለዚህ እግዚአብሔርን ከፈለግ ነው፣ እግዚአብሔር የጽድቅ ባለቤት ያደርገናል። የጽድቅን ስራ እንድንሰራ ሀይሉን ብርታቱን ይሰጠናል። ማለትም ማለት ነው። እውነትን እንድናደርግ፣ ፍትህን እንድናደርግ፣ በሚዛናዊ ህይወት እንድንመራ እግዚአብሔር ያደርገናል። ታዲያ መቼ ነው እግዚአብሔርን የምንፈልገው? መቼ እንፈልገው ነገር መቼ እንፈልገው? የኛ ሀሳብ ከተሟላ በኋላ? መጽሐፍ ቅዱስ እንዲህ ይለናል። ኢሳይያስ 55 ቁጥር 6፤ እግዚአብሔር በሚገኝበት ጊዜ ፈልጉት። አስተውሎ አባቶች፣ እናቶች ምን ማለት ነው? እግዚአብሔር በሚገኝበት ጊዜ ምን በሉት ፈልጉት። እየተከታተላችሁ ነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፤ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለም ይላልና እግዚአብሔር። ትንቢተ ኢሳይያስ 55 ቁጥር 6፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ምን በሉት? ጥሩት። እግዚአብሔር የማይገኝበት ጊዜ አለ እንዴ? የለም። ግን እኛ እግዚአብሔርን ጠርተን ማናገኝበት ጊዜ አለ። በዚህ በቅዳሴያችን ላይ የምንለው አለ። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። የንስሐ ስፍራን የማናገኝበት ጊዜ አለ። ለዚህ ነው በዕብራውያን መልእክት ላይ ምን ይላል? እንደ ኤሳው እንዳትሆኑ ተጠንቀቁ ይለናል። በንስሐ ተፍቶ በረከቱን ቢፈልግ እንኳን አላገኘው ለምን መጀመሪያ አስቀድሞ በረከቱ በእጁ ሳለ ንቆት ነበርና እባክህ ምስርህን ስጠኝ እንጂ ብኩርና ይሄንን ካለው በረከቱን ናቃት ያለውን ጊዜ ናቀው ስለዚህ አሽቀንጥሮ ጣለው ኋላ ግን አንድ ቀን የበረከቱን ታላቅነት ተገነዘበና አባቴ ሆይ ባርከኝ እያለ ጮኸ አለቀሰ ግን ጊዜው ስላለፈ የንስሐ ጊዜው ስላለፈ የበረከት ጊዜው ስላለፈ ሊያገኙ አልቻሉም። ለዚህ ነው የእግዚአብሔር ቃል ምን ይላል? እግዚአብሔር ቀርቦ ሳለ ምን በሉት፣ ጥሩት። ጊዜያችን ሆኖ ሳለ እግዚአብሔርን ፈልጉት በሚገኝበት ጊዜ ይህ የጾም ዘመን ለዚህ ነው መሆን ያለበት የአብይ ጾም እግዚአብሔርን የምንፈልግበት ጊዜ ይሆናል። እግዚአብሔር በሰጠን ጊዜ ሁሉ ቅርባችን ነው፣ ሁልጊዜ ቅርባችን ነው። አሁን በዚህ ሰዓት እግዚአብሔር ቅርባችን። የነገን አናውቀውም፣ ጊዜያችን ላይሆን ይችላል። ከዚህ ወጥተን ስንሄድ ምን እንደምንሆን አናውቀውም፣ ጊዜያችን ላይሆን ይችላል። እግዚአብሔር ግን ቀርቦ ሳለ ጥሩት፣ በሚገኝበት ጊዜ ደግሞ ምን በሉት ነው የሚለው ፈልጉት ፈልጉት። ሁለተኛ፣ የጽድቅ ባለቤት የሚሆኑት እግዚአብሔርን የሚፈልጉ ብቻ ሳይሆኑ ሕጉን በልባቸው የሚያኖሩትም ናቸው። እናንተ ጽድቁን የምትሹ ሕጉንም በልባችሁ የምታውቁ ይላል። ቅድም ያነበብነው ኢሳያስ 51 ላይ ሕጉን በልባቸው የሚያኖሩ ሰዎች የጽድቅ ባለቤት ይሆናሉ። ለምን? ምክንያቱም እነሱ ናቸውና ፍሬያማ ህይወት የሚመሩት የእግዚአብሔርን ቃል በልባቸው የሚያኖሩት መዝሙረ ዳዊት ምዕራፍ አንድ ቁጥር ሁለት ብዙ ጊዜ የምናውቀው በእግዚአብሔር ህግ ደስ ይለዋል ወዘ ሕጎ ያነብብ መዓልተ ወሌሊተ ወይ ከውን ከመዕፅ እንተ ትክል ታበ ሙዓዘ ማይ ሕጎን በቀንና በሌሊት ያስበዋል ያሰላስለዋል በቀንና በሌሊት ስራ ፈጥኖ አይደለም ግን ሁልጊዜ ጊዜ በስራ ገበታው ላይ ሆኖ እያለ ከቤተሰቡ ጋር ሆኖ እያለ የሚያውጠነጥነው የሚያስበው የዚህን ዓለም ሴራ አይደለም፣ የዚህን ዓለም ከንቱ ነገር አይደለም። ወዘ ህጎ ያነብብ ህጉን ያነበዋል ያሰላስለዋል በቀንና በሌሊት። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏን እንደማይረግዛ ይሆናል። የሚሰራውም ሁሉ ይከናወንለት ህጉን የሚያኖሩ ናቸው የጽድቅ ባለቤት የሚሆኑት ለምን ከመንገዳቸው ፈቀቅ አይሉምና መዝሙረ ዳዊት 37 ቁጥር 30 ላይ እንዲህ ይላል የጻድቅ አፍ ጥበብን ያስተምራል አንደበቱም ፍርድን ይናገራል የአምላኩ ህግ በልቡ ውስጥ ነው በእርምጃውም አይሰናከልም ይታያችኋል ጻድቅ የተባለው ሰው ህጉ በልቡ ውስጥ ያለ ነው ለምን አንደኛ ጥበብን ያስተምራል ሁለተኛ ህጉ በልቡ ውስጥ ስላለ ከእርምጃው ምን አይልም ነው የሚለው አይሰናከልም፣ አይሰናከልም? ህጉ በልባቸው ውስጥ ያሉ ናቸው የጽድቅ ባለቤት የሚሆኑት ለምን ማስተዋል አላቸውና እንዲህ ይላል መዝሙረ ዳዊት 1918 ቁጥር 33 ላይ አቤቱ የስርዓትህን መንገድ አስተምረኝ፣ ሁልጊዜም እፈልገዋለሁ፣ እንዳስተውል አድርገኝ ሕግህንም እፈልጋለሁ። በፍጹም ልቤ እጠብቀዋለሁ። እርሷን ወድጃለሁና የትእዛዝህን መንገድ ምራኝ። ልቤን ወደ ምስክርህ አሰንብል፣ ወደ ስስትም አይሁን። ከንቱ ነገርን እንዳያዩ ዓይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባርያህን በቃልህ አጽና። ፍርድህ መልካምናትና የተጠራጠርኩትን ስድብከን ያርቅ። እነሆ ትእዛዝህን ናፈቅ፣ በጽድቅህ ሕያው አድርገኝ። ምንድን ነው የሚለው? አቤቱ የስርዓትህን መንገድ አስተምረኝ፣ ቃልህን አስተምረኝ። ለምን ሁልጊዜ የምፈልገዋለሁ እንዳስተውል አድርገኝ። የእግዚአብሔርን ቃል በልባችን ውስጥ ስናኖር ትልቁ ነገር የሚሆነው ነገር እናስተውላለን። ዛሬ በቤታችን፣ ዛሬ በመንደራችን፣ ዛሬ በቤተ ክርስቲያናችን፣ ዛሬ በሀገራችን የጠፋው ነገር ቢኖር የሚያውቁ ሰዎች አይደሉም። የጠፋው የሚያነቡ ሰዎች አይደሉም። የጠፋው የምናስተውልነን ይጠፋል የእግዚአብሔርን ቃል በልባችን ከሸሸግን በልባችን ካኖር ነው የሚቀጥለው ነገር ምንድነው? ማስተዋላችን ታላቅ ነው የሚሆን። ስለዚህ ነው እግዚአብሔር ለእንዲህ ያለ በረከት ነው ለጽድቅ የሚጠራ። ብዙ ጊዜ ስለ ጾማችን አፋዊ በሆነው ነገር ነው የምንጠነቀቀው። የተለመደ ነው። እናደንቃለን። እከሌ ጠንቃቃ ነው ሲጾም እንላለን። ምን ላይ ነው የሚጠነቀቀው? ጾም የነካ ቃ ላይ ስድብ ና ያለ ምን ላይ ነው የሚጠነቀቀው? ቅባቱ ላይ፣ ጮማው ላይ አንቺ ልብሽ ይጥፋና እንዳታነቃኪብኝ። ከዚህ አንደበት ይልቅ ጮማ መቁረጥ ይሻላል። ከዚህ አንደበት እንደገና ነግራችኋለሁ፣ ከዚህ አንደበት ይልቅ በጉዳዴ ጮማ መቁረጥ ይሻላል። ዋናውን ነገር ትተን አፍአዊ የሆነው ውጫዊ የሆነው ነገር ስለሆነ ጊዜያችንን ያጠፋነው፣ በዋናው ነገር እጥረት ተጎዳል። ተበታተን፣ ተነካከስ አለቅ፣ ደማችን ፈሰሰ፣ ትውልድ ተረገመ። ዋናውን ነገር ትተን ውጫዊው ነገር ላይ ስለሆነ ያለነው ነው። ተባላን፣ አባትና እናት ጠላት ሆኖ፣ ልጅ አባቱን ከሰሰ፣ ልጅ አባቱን ሰደበ፣ ወቀሰ፣ እርስ በርሳችን ተወጋገዝን። ዋናው ነገር ላይ አይደለም እናስበው። አሁን አዲስ አበባም አሜሪካም ጾም ላይ ነን እንላለን። ሱባኤ ላይ ነን ማንም እንዳያናግረኝ እንላለን። እየተሰዳደብን ባገኘሁት በገደልሁት እያልን አሁን ሱባኤ ላይ ነን አሁን ጾም ላይ ነን እንላለን። ልባችን ውስጥ የእግዚአብሔርን ቃል ካልሸሸግም፣ ልባችን ውስጥ የእግዚአብሔርን ቃል ያው ካላደረግን ለነፍሳችን ፈውስ የላት። የተወደዳችሁ አባቶቼና እናቶቼ፣ ወንድሞቼና እህቶች፣ የቀደሙት አባቶቻችን እኛ ዛሬ ስለምናውቀው ነገር ምንም አያውቁ። ምናልባት ዛሬ ብናመጣቸው ከዛሬ ሦስት መቶ አራት መቶ ዓመት በፊት የነበሩት መኪናውን ሲያዩ እግዚኦ መሐርነ ክርስቶስ የት ነው የገባሁት ሊሉ ይችላል። ልንስቅባቸው እንችላለን። ቴሌቪዥኑን ቢያዩት፣ ኢንተርኔቱን ቢያዩት ምን አይነት ጋኔ ነው የመጣው ይላሉ። የዛሬ መቶ ዓመት እንኳን የነበሩት አባቶቻችን ሲኒማ ቤቱን የሰይጣን ቤት ነበር ያሉት። በምትሃት ነው የሚያነጋግሩት ስበው ነው ያመጡት ይሉ ነበር። ግን ያንን ቴክኖሎጂ ባያውቁት፣ ያንን ሳይንስ ባያውቁት፣ ያንን ልዩ የሆነ ምርመራ ባያውቁት፣ አንድ ግን የሚያውቁት ነገር ነበረ። የውሃዎች ነበሩ። ይቅር ለማለት ለመታረቅ ለመግባባት ልባቸውን የከፈቱ ነበሩ። ሽማግሌ ያልጠፋበት ዘመን ነበረ። እርቅ ታላቅ ቦታ ነበረው እንኳን ሚይቅርና አውሮፓውያን የጻፉት ይመስክር ኢትዮጵያ ትልቁ ባህሏ እርቅ ነው እያሉ ነበረ የጻፉት ሽማግሌ ሲናገር ሁሉም ፀጥ ይላል ነበር የተባለ አሁን ግን ምን እንዳለ ታውቃላችሁ ይቅርታ አድርጉልኝ ማን ማንን እየከሰሰ ማን ከማን ጋር እየተወጋገዘ እንዳለ ታውቃላችሁ በፖለቲካው ተመልከቱ እነ መለስ ዜናዊ አዲስ አበባ ዩኒቨርሲቲ ነው የተማሩት መምህሮቻቸው እነ ፕሮፌሰር መስፍን ናቸው። ዛሬ አስተማሪዎቻቸውን አስረው እነ መለስ ቁጭ ብለዋል። ዛሬ የሚወጋገዙት እርስ በርሳቸው። አባቶቻችንን ተመልከቱ። አንዳንዶቹ በእናቡነ መልከት የተማሩ ናቸው፣ ተማሪዎቻቸው ናቸው። እንኳን እነሱ ይቅርና ከኔ ጋር አብረው የተማሩ ናቸው አንዳንዶቹ። እኛን መልሰን እነዚህን አባቶች የምናወግዘው እኔም አዲስ አበባ ያሉትን ለማውገዝ ይቃጣኛል ማለት ነው ማን ነው ማወግዘው ያስተማሩኝን ማለት ነው። እዛም አዲስ አበባ ያሉትም የእኔው እኮ ናቸው። ምን አይነት ህይወት ላይ እንዳለን ታውቃላችሁ። እና ጾማችን ለምንድነው እንደሆነ ምን ለማጠ ምን ለማድረግ ምን ይምጣል ይሄንን እግዚአብሔር ከምድራችን ላይ ይሄንን መርገም እግዚአብሔር ከምድራችን ላይ ካልነቀለልን ጾማችን ለምንድን ነው? እስራኤላውያን እንዲህ ብለው ነበረ በከንቱ ጾሙ በከንቱ መስዋዕት አቀረብና በጣም ተቆጡ አያችሁ እግዚአብሔር ግን ምን አላቸው መስዋዕታችሁ በእኔ ዘንድ እንደ ፋንድያ ነው አላቸው? ዝማሪያችሁ በእኔ ዘንድ አጸያፊ ነው አላቸው? ምክንያቱም እግዚአብሔር የሚፈልገውን ዋና ነገር ትተው እነሱ ከንቱ የሆነውን ነገር ነበር ያሰቡት፣ ያን ነበር ያሰቡት። ዛሬ ይህንን ጾም ስናስብ እንደገና መለስ ብለን የነቢያቱን ቃል፣ እንደገና መለስ ብለን የሐዋርያቱን ቃል ልናስብ ይገባል። ትንቢተ ኢሳይያስ ላይ ቅድም ያነበብኩላችሁ ሀምሳ አንድ ላይ ያነበብኩትን እንደገና ላንብብላችሁ። ምንድን ነው ያለው? እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉርጓት ተመልከቱ። ሶስት ዋና ዋና ነገሮች ነብዩ ይነግረናል፣ ወደ ጽድቅ ይጠራል። የመጀመሪያው ነገር የተገኛችሁበትን ትውልድ ተመልከቱ ነው። የተገኛችሁበትን ትውልድ ተመልከቱ። አንድ ሰው እዚህ ሀገር ያለ ምዕራባዊ ነው ሲጽፍ ምናለ ማናቸውም ጦርነት አለ፣ የእርስ በርስ ጦርነት ነው፣ አለ። አያችሁ፣ ከማንም ጋር ይሁን ጦርነቱ፣ ማናቸውም ጦርነት የእርስ በርስ ጦርነት ነው፣ አለ። ሲቪል ዋር ነው፣ አለ። ለምን? ሰው ሁሉ ወንድማማች ነው እና አለ። የመጀመሪያው ነገር እኛ ሁላችን ወንድማማቾች ነን። ነቢዩ የሚለው ምንድን ነው? ወደ ተገኛችሁበት ተቆፍራችሁ ተቀርጻችሁ ወደ ወጣችሁበት ድንጋይ ተመልከቱ፣ ወደ ተገኛችሁበት ትውልድ ተመልከቱ ነው የሚለው። ሁላችን ኢትዮጵያውያን አማራ፣ ትግሬ፣ ኦሮሞ ሰባዎቹንም ነገዶችን ውሰዱ፣ ጠርቼ አልጨርስም። ሁላችንም ወንድማማቾች ነው። በዚህ የጾም ጊዜ ይሄንን ነገር እንደገና እንድናስበው ነው የሚያስፈልገው። በልባችን በየትኛውም አይነት እውነት ይዣለው ብለን ነገር ግን መለያየትን ከሆነ የምናስበው ጾማችን አይሰራም። የአንድን ህዝብ መጥፋት ከሆነ የምናስበው፣ የአንድን ህዝብ መርከስ ከሆነ የምናስበው ጾማችን አይሰራም። አማራ ሁኑ ትግሬ ሁኑ ጉራጌ ሁኑ፣ ኦሮሞ ሁኑ ህዝቤ የተበደሉ አልበሉ አልቆ አልበሉ ያንን የምታስቡትን በጎ ነገር ለማድረግ የምትፈልጉት በቂም በጥላቻ ከሆነ በእግዚአብሔር ፊት እኔና እናንተ በርቅሰት ነው በርቅሰት ነው ምንቆመው። መጀመሪያ ልናስተውለው የሚገባን ነገር ሁላችን ወንድማማቾች፣ ሁላችን የእነዚያ ንዑዳን ክቡራን የሆኑ ትውልድ ውጤቶች እንደሆነ ልናስብ ያስፈልጋል። ያን ፍቅር ካላስተዋል ያን ነገር ካላስተዋልን የእግዚአብሔርን ዋና መልዕክት አላስተዋልን ማለት ነው። ሁለተኛ ነቢዩ የሚለን የእግዚአብሔርን ፍርድ አስተውሉ ነው የሚለን። አባቶቻችሁንና እናቶቻችሁን አብርሃምና ሳራን ተመልከቱ ብቻ አይደለም የሚለን፣ የእግዚአብሔርን ፍርድ ደግሞ አስተውሉ ነው የሚለን። የተወደዳችሁ ኢትዮጵያውያን፣ እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ጽድቅን ልንረጥ እንችላለን፣ እውነትን ልንረጥ እንችላለን፣ ፍትህን ልንረጥ እንችላለን፣ ግን እግዚአብሔር ይፈርዳል። ለዚህ ነው ቤተክርስቲያን መናገር ያለባት፣ ከፍርድ ለማዳን ነው። ሁላችሁንም ሁላችንንም፣ ጳጳሱ፣ ቄሱ፣ ካህኑ፣ ዲያቆኑ፣ ምዕመኑ፣ ሁላችንም ወንዶችም ሴቶችም ከፍርድ ለመዳን እግዚአብሔር የሚፈርድ አምላክ ነው እንዳለ ትንቢተ አሞጽን ቤታችሁ ሄዳችሁ ባካችሁ እስቲ አንብቡልኝ። ለዛሬ ቃል ገቡልኝ ምን እንደሚል። አሁን ጊዜ የለኝም፣ ባነብላችሁ ደስ ባለኝ። እያንዳንዱ ትንቢተ አሞጽ ምዕራፍ ሁለት ቁጥር ስድስት ላይ የሚለውን አንብብላችሁ እስቲ ምን እንደሚል። እግዚአብሔር እንዲህ ይላል ይላል ጻድቁን ስለ ብር ችግረኛውን ስለ አንድ ጥንድ ጫማ ሸጠውታልና፣ ስለ ሦስት ወይም አራት የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም ይላል። እስራኤል የሚለውን እያወጣችሁ እስኪ ኢትዮጵያ በሉት። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ የትሑታንን መንገድ ያጣምማሉ፣ ቅዱሱንም ስሜን ያረግሱ ዘንድ አባትና ልጅ ወደ አንዲት ሴት ይገባሉ። መጽሐፍ ቅዱስ ነው የሚናገረው። የሚናገረውን እኔ አይደለሁም የተናገርኩት ምዕራፍ አራት ቁጥር አንድ አሞጽ ላይ ያ ሾላ ለቃሚው የነበረው እረኛ ተልእኮ የተናገረው በሰማርያ ተራራ የምትኖሩ ዶዎችን የምትበድሉ፣ ችጋረኞችን የምታስጨንቁ፣ ጌታቸውንም አምጡ እንጠጣ የምትሉ እናንተ የባሳ አላሞች ሆይ ይህን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ቃ ቅሬታችሁንም በመቃጥን የሚወስድበት ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። ምዕራፍ ስድስት ቁጥር ሦስት ክፉውን ቀን ከእናንተ ለምታረቁ የግፍንም ወንበር ለምታቀርቡ ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ ከበጎችን መንጋ ጠቦትን ጠቦትን ከጋጥም ውስጥ ጥጃን ለምትበሉ በመሰንቆ ድምፅ ለምትንጫጩ እንደ ዳዊትም የዜማን ዕቃ ለምታዘጋጁ የሚያዘጋጁት ግን ለመደነስ ነው። በፋጋ የወይን ጠጅ ለምትጠጡ እጅግ በአማረ ሽቱም ለምትቀቡ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። የእግዚአብሔር ቃል ነው። ይሄን የሚል ጌታ እግዚአብሔር እንዲህ ይላል። አዳራሹ በሰማይ እየሰራ ጌታ እግዚአብሔር እንዲህ አሳየኝ። እነሆ የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱ ማሞጾ የምታየው ምንድን ነው አለኝ። እነሆ የቃርሚያ ፍሬ የሞላበት እንቅብ ነው አልሁት። እግዚአብሔርም አለኝ፣ ፍጻሜ በሕዝቤ በእስራኤል ላይ መጥቷል። ከእንግዲህ ወዲህ አላልፋቸው። የመቅደሱ ዝማሬ በዚያን ቀን ዋይታ ይሆናል፣ ይላል ጌታ እግዚአብሔር። የሰዎችም ሬሳ ይበዛል። በስፍራውም ሁሉ በዝምታ ይጣላል። ችጋረኛውን የምትውጡ የሀገሩንም ድሃ የምታጠፉ እናንተ ሆይ እህልን እንሸጥ ዘንድ መባቻው መቼ ያልፋል? የኢፍ መስፈሪያውን ማለት ሚዛኑን እያሳነስን ሰቅሉንም እያበዛን በሐሰተኛ ሚዛን እያታለልን ድሃውን በብር ችጋረኛውንም በአንድ ጥንድ ጫማ እንገባበን የስንዴውን ግርድ እንሸጥለት ዘንድ ስንዴውን እንድንሸምትበት ሰንበት መቼ ያልፋል የምትሉ እናንተ ይህ ስሙ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ሥራቸውን ሁሉ ለዘላለም አረሳም ብሏል። ለምንድን ነው ይሄን የምናገረው? ይህ በእስራኤል ላይ ተፈጸመ። ይገርማችሁ ስሙን፣ ሌላውን ነገር በሙሉ ካልሰማችሁ ይሄን ስሙ። አሞጽ ይሄን ተናገረ። እስራኤል አልተመለሰም። ስለዚህ ምን ሆነ? እግዚአብሔር እስራኤላውያንን ከነበሩበት ሀገር ከተወለዱበት፣ እግዚአብሔር ከሰጣቸው ምድር ነቀላቸው፣ አጠፋቸው። ዛሬ ያ አስሩ ትውልድ አስሩ ነገድ ምን እንደሚባል ታውቃላችሁ? ዘ ሎስት ትራይብ የጠፋው ነገድ ተብሎ ነው የሚታወቅ። የታሪክ ሰዎች ዘንድ ጭቅጭቃ አለ። የት እንዳሉ የት እንደደረሱም አይታወቅ አባቶቼ፣ እናቶቼ ይሄኔ እንዲህ አለ። ችግር ሲኖር እንዲህ አለ። ጩኸት ሲኖር ያኔ እግዚኦ ይባል ነበረ። ዛሬም ያንን ነው ልናደርገው የሚገባ። እግዚኦ የምንልበት ጊዜ ላይ ነው ያለ። ማንም ንጹሕ የለም። ይሄን ስናገር እኔ ከዚህ ርግማን ስር ሆኜ እንዳለሁኝ ነው የምነግራችሁ። ማንም ንጹሕ የለም። ሁላችንም በዚህ ስር ነው ያለነው። ሁላችንም በዚህ ውስጥ ነው ያለን። ከዚህ እንድንወጣ እግዚአብሔር ይርዳል። ያነበኩ ሁላችሁ ለምንድን ነው ይሄንን ጥቅስ የሰጠህን ትሉኝ ሆነ የሰጠኋችሁ? ምክንያቱም ከራሴ ምንም ነገር መናገር ስላልፈለኩ እግዚአብሔር እንዴት እያለ በየዘመናቱ ለተነሳው ግፍ በደል ይናገር እንደነበረ ላሳያችሁ። ዛሬ ለጽድቅ ስራ ራሳችን እናዘጋጅ። ዛሬ ምህላም እንጀምራለን አብረን እስቲ እንጸልይ እንጸልይ እስቲ ስለ ሀገራችን ሰላም ስለ ህዝባችን አንድነት እንጸልይ እንጸልይ ስለ ታሰሩት እግዚአብሔር እንዲያስፈታለን የሱ ፍርድ የሱ እውነት በምድሪቱ ላይ እንዲሆን ሌላ አይደለም እግዚአብሔር ማስተዋል እንዲሰጣቸው ኃይል ጉልበት ላላቸው ሰዎች እንጸልይ። አጥፋልን አይደለም እንለው፣ እነሱ ልቦና ስጣቸው ነው ልንል የሚያስፈልገው። የታሰሩት ስንልም ብዙ አሉ የታሰሩ ሰዎች። የዛሬ አመት የታሰሩ አሉ። ከዚያ በፊት ታስረው እስከ ዛሬ ድረስ በመማቀቅ ያሉ ሰዎች አሉ። ለሰላም ለእርቅ ብለው ሄደው እስር ቤት ገብተው እስከ ዛሬ ድረስ እስር ቤት ያሉ ሰባት ዓመት ስምንት ዓመት እየማቀቁ ያሉ አሉ። ጋዜጠኞች አሉ፣ ዳኞች አሉ፣ የሰብአዊ መብት ተሟጋቾች አሉ። ሌላው ቀርቶ የኢህአዴግ አባላት የሆኑ የራሳቸው አባላት የሆኑ በእውነት በሐሰት ተከሰው እስር ቤት የወደቁ አሉ። ስለ እነዚህ ሁሉ ነው ልንጸልህ የሚገባው። የት እንዳሉ ማናውቃቸው ወጥቀው የቀሩ አሉ። ስለ እነዚያ ሁሉ ነው ልንጸልህ የሚገባው። ስለ ጠቅላይ ሚኒስትሩ ነው ልንጸልህ የሚገባው ማስተዋል እንዲሰጣቸው ለሳቸው የተቀመጡበት መንበር ብዙ ታላላቅ ሰው የተቀምጠውበት የነበረ እንደሆነ ያ ሀገርን መምራት ታላቅ ኃላፊነት ስለሆነ እግዚአብሔር ጥበብን ማስተዋልን እንዲሰጥ ትውልድ እንዳይፈርስ ስለዚህ አለው ልንጸልይ የሚገባ። አለበለዚያ በፍርድ ውስጥ ነው ሁላችን ካልጸለይ ካላድባን። ስለ ቤተ ክርስቲያን አባቶች ለው ልንጸልይ የሚገባ። ቤተ ክርስቲያናችን በታሪኳ ለመጀመሪያ ጊዜ የመከፋፈል አደጋ እያጋጠማት፣ ሰዎች ያንን ያራግባሉ። እግዚአብሔር በረዳን መጠን እዚህ ቤተ ክርስቲያን ውስጥ አሁንም ቢሆን ምንጥረው የምንደክመው። ለእርቅ ለሰላም ነው በእውነት ነው ምላችሁ አባቶች አንድ እንዲሆኑ ነው። ምክንያቱም አዲስ አበባ ላይ ያሉትም አባቶቻችን ናቸው። አስተዳደር ጉዳይ ያ ችግር ነው፣ ያ ሌላ ነገር ነው። ወደዛ አልገባም። እዚህ ያሉትም ደግሞ ይሄው እያገለገሉን ያሉ አባቶቻችን ናቸው። እግዚአብሔር አንድ ልብ እንዲሰጥልን፣ አንድ ሀሳብ እንዲያደርግልን፣ የቤተክርስቲያንን መከፋፈል ሳይሆን የቤተክርስቲያንን አንድነት እንዲያመጣልን ልንጸልይ ይገባል። ይህ ከሆነ እግዚአብሔር ምንድን ነው የሚያደርግልን? ፍርድን ተናግረህ ብቻ ዝም እንዳትል እንዳትሉ አሞጽ ምዕራፍ ዘጠኝ ቁጥር አንድ ላይ ያለውን አነብላችሁ እና ጨርሳለሁ። እንዲህ ይላል አዳራሹን በሰማይ እየሰራ ጠፈሩንም በምድር ላይ የመሰረተ የባህርንም ውሃ ጠርቶ በምድር ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁ? ምን ይላል እግዚአብሔር። ይታያችኋል። ኢትዮጵያውያን ከማን ጋር እኩል የሆኑት ንገሩኝ። ከእስራኤል ጋር። ስለዚህ አደጋ ነው። የት ላይ ነው የተጠቀስ ነው? የት ላይ ነው የተጠቀስ ነው? አሞጽ ላይ፣ አሞጽ ላይ ነው የተጠቀስ ነው። ቅድም ያነበብኩላችሁ በሙሉ አሞጽ ላይ ነው ያለው። ስለዚህ እግዚአብሔር ምንድን ነው የሚለው እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር እስራኤልን ከግብፅ ምድር ፍልስጤማውያንም ከክፍቶር ሶራውያንንም ከቂል አላወጣሁምን እነሆ የጌታ እግዚአብሔር አይኖች በኃጢአተኛ መንግስት ላይ ናቸው ከምድርም ፊት አጠፋቸዋለሁ ነገር ግን ነገር ግን የያዕቆብን ቤት ፈጽሜ አላጠፋም ይላል እግዚአብሔር እነሆ አዛለሁ እህልም በወንፊት እንዲነፋ የእስራኤል ቤት የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ፣ ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። ክፉ ነገር አይደርስብን አያገኘን የሚሉትን ኃጢአተኞች ይወድቃሉ። በዚያን ቀን ግን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውን ቅጥረዋን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመው ዘመንም እሰራታለሁ ይላል እግዚአብሔር። ፍራሽዋን ምን አደርጋለሁ ነው አነሳለሁ እጠግናታለሁ። ይህን ለማድረግ ግን እግዚአብሔር የሚፈልገው አንድ ነገር ነው፣ ከእኛ መመለስ፣ ይቅርታ፣ ትህትና። በዚህ በጾም ጊዜ እግዚአብሔር ይሄንን እንዲያሳየን እንለምነው። ያን ከሆነ እግዚአብሔር የሚለው አይዟችሁ ነው የሚለን፣ አጽናናችኋለሁ ነው የሚለን፣ አረሳችሁም ነው የሚለን። የካቲት አስራ ሁለት መቼ እንደሆነ በእኛ አላውቅም። ኢትዮጵያ ውስጥ የታሰሩት ወንድሞቻችን እህቶቻችን ለፍርድ ይቀርባሉ። አንድ ነገር ልንገራችሁ። እኛ ይህ ቤተክርስቲያን የማንም ተቃዋሚ ድርጅት ቤተክርስቲያን አይደለም። የኦርቶዶክሳውያን ምእመናን በሙሉ ቤተክርስቲያን ነው፣ ደጋግሜ ተናግሬያለሁ። ግን አንድ ነገር አለ፣ ፍትህ ሲጓደል ግን ዝም አንልም። የሚሰማንም ይኑር አይኑር፣ ደግሞ እዚህ ሆነ ብትጮህ ብትንፈራቀ ማን ይሰማሃል ልትሉኝ ትችላላችሁ። ለእግዚአብሔርና ለምድሪቱ እንናገራለን። አንዳንዴ ነቢያት የሚሰማቸው ሲጠፋ ምን ይላሉ? ሰማይ ሆይ ስማ፣ ምድር ሆይ አድምጪ ይላሉ። የሚሰማቸው ሳይኖር ሲቀር ለምድር ይናገራሉ። በዓለም ላይ ያሉት ምስክሮች በሙሉ የሰብአዊ መብት ድርጅቶች፣ አምነስቲ ኢንተርናሽናል ሂዩማን ዋች የአሜሪካ መንግስት እንኳን ሳይቀር ለብሔራዊ ጥቅም ብለው ይቁሙ እንጂ ለሀገራቸው ኢንተረስት ብለው ዝም ይበሉ እንጂ፣ የአሜሪካ መንግስት እንኳን ሳይቀር የፍርዱ ሂደት ፍትህ የጎደለው ግልጽነት የሌለው እንደሆነ ማን በዳይ ማን ተበዳይ እንደሆነ በግልጽ እየተናገሩ ከአምነስቲ ኢንተርናሽናል የተሻለ የህሊና ነፃነት ከሌለኝ እዚህ ቆሜ አህዶ አብ ቅዱስ ማለት የለብኝም። ከሂዩማን ዋች የተሻለ የህሊና ነፃነት ከሌለኝ ለሀገሬ፣ ለዚያው ዘር ቋንቋ ደም የማያገናኛቸው ሰዎች ለእውነት ሲሉ ሲመሰክሩ እኔ ዝም ካልኩኝ፣ ካህናችሁ ተብዬ ልጠራ አይገባኝ፣ ውሸተኛ ነኝና ስለዚህ የተከናወነ ሁሉ ሐሰት ነው። በሐሰት ነው ሂደቱም ሁሉ የተከናወነ ውሸት ነው። የተቋቋመውም አጣሪ ኮሚቴ ምን እንዳቀረበ ዓለም ሁሉ ሰምቶታል። አጣሪ ኮሚቴውን ሙሉ ይመሩት የነበሩ ሰዎች ተናግረዋል። 193 ነው ሰው ነው የሞተው ተብሏል። ለምን አንድ ሰው ይሞታል? በሐሳብ ልዩነት እንዴት ሰው ይገደላል? ኢትዮጵያ ከዚህ መርገሟ እንድትወጣ ልትጸልዩ የታሰቡትም የፍትህን ቀን እንዲያዩ እንድትጸልዩ እግዚአብሔር ለኃያላን መንግስታትም ፍርድ በእነሱ ላይ እንዳለ እንዲያስተውሉ ያስፈልጋል። ፍርድ በእነሱ ላይ እንዳለ ነገሮች እየተቀየሩ ነው። እንደምናስበው አይደለም። ሁልጊዜ ኢትዮጵያ ስትነካ መጥፎ ነገር ነው ያለው። ትላንትና ሰምታችሁ ከሆነ ወደዛ አልገባበትም። ጥሩ ነገር አይደለም ያለው፣ በመላው ዓለም ላይ ጥሩ አይደለም ያለው። እግዚአብሔር ይፈርዳል የኢትዮጵያ አምላክ ይፈርዳል ብለን ለዓለም ሀያላንም ልንናገር፣ ቢሰሙንም ባይሰሙንም፣ በእግዚአብሔር ፊት ሆነን እዚህ ቤታችን ቆመን እናንተ ሀያላን ስሙ የእግዚአብሔርን ድምፅ፣ የእግዚአብሔርን ፍርድ ብለን ልንናገር ያስፈልጋል። ያ ከሆነ እግዚአብሔር ሀገራችንን ይታረቃል። ስለዚህ በዚህ ጾም ላይ እግዚአብሔር ፍትህን በምድር ላይ እንዲያሳየን ይሄ ሁላችንም ሚሌኒየም ሚሌኒየም እያልን ነው በእውነት የእርቅና የሰላም ሚሊኒየም እንዲያደርግልን የኢትዮጵያን ያለፉትን የጦርነት፣ የመባላት፣ የመነካከስ ታሪካችንን በሙሉ ወደ ፍቅርና ወደ ሰላም እንዲያደርሰንና አዲስ ብርሃን እንዲያሳየን ማንም ሰው በኢትዮጵያዊነቱ እንዳያፍር አንገቱን እንዳይደፋ ይልቁንም በነፃነት ሀሳቡ፣ እምነቱ ተነጋግሮ፣ ተወቃቅሶ ለሀገሩ ለወገኑ የሚበጀውን ነገር እንዲያስብ እንዲነጋገር ውይይት አይኖር አይደለም? ይህ ውይይት ይኖር፣ መወቃቀስ ይኖር፣ መከራከር ይኖር። እንዴ አሜሪካውያን እንዴት ነው የሚያደርጉት? ተጋደሉ እኮ ስንላቸው ነው ከላይ ያሸነፈ ብለው የሚጨባበጡት። ግን የዘረኝነት ፖለቲካ ስለሆነ ከምዕራቡ ዓለም የሚሄደው እኛ ገና እዛ እንዳልደረስን አድርገው ነው እየጻፉልን ያሉት። ለአፍሪካማ ዲሞክራሲ ገና ነው እያሉ ነው ያሉን። ያንን እግዚአብሔር በቃችሁ እንዲለንና መደማመጥን እንዲሰጠን ጾማችንን መልካም ጾም እንዲያደርግልን፣ እግዚአብሔር ይዳን። እግዚአብሔር ከሁላችን ጋር አይሆን።